ፕሮፌሰር ፍቅሬ ቶሎሳ በቅርቡ የኦሮሞና የአማራ እውነተኛ የዘር ምንጭ በሚል አንድ መጽሐፍ ለሕትመት አቅርበው አንባቢያን እጅ ደርሰዋል። በርካታ ውይይቶችንም ቀስቅሷል። ይህንን መጽሐፍ ለሕትመት ለማብቃት የተነሳሱበት ዋነኛው ተልዕኮ ምንድን ነው? መጽሐፉንስ ከሌሎች እስካሁን በዚህ በኦሮሞና በአማራ ወይም በኢትዮጵያ ታሪክ ዙሪያ በጥቅሉ ከተጻፉ መጽሐፎች ለየት ያደርገዋል የሚሏቸው ታሪካዊ ግኝቶች ምንድን ናቸው? አንደኛ አማራ እና ኦሮሞ ሁለቱም እንደ መጤ ይታያሉ። በተለይ ኦሮሞ እንደ መጤ ይታይ ነበረ። ከአምስት መቶ ስድስት መቶ ዓመት በፊት በማዳጋስካር አድርጎ ከእስያ ተነስቶ ከእስያ ፈልሶ በኬንያ አድርጎ ገባ የሚለው አሉ። አንዳንዱም በሶማሌ በኩል ገባ ይላሉ እና ኦሮሞውን እንደመጤ አማራውን ደግሞ ከኦሮሞው ቀደም ብሎ የመጣ አይነት ከደቡብ አረቢያ ተነስቶ ወደ ኢትዮጵያ የመጣ ነው ብለው አማራውን ሴሚቲክ ኦሮሞውን ደግሞ ኩሽቲክ አድርገው ለያይተው ሁለት እንደ ባዕዳን አድርገው ነበር የሚያዩት። አንደኛ በእኔ ደግሞ ምርምርና ግኝት ሁለቱም በቅርብ ጊዜም ሳይሆን ወደ ሶስት ሺ ስድስት መቶ ዓመት አካባቢ እዚሁ ኢትዮጵያ ላይ ጎጃም በጣና ደሴት ላይ ሁለቱም የተፈጠሩ ናቸው። ደሸት ከሚባል አንድ ፈላስፋና ነቢይ የሆነ ሰው የኢትዮፕ ዘር ነው። ኢትዮፕ ማለት የዛሬ አራት ሺህ ዓመት ነግሶ የካህን ካህን የንጉስ ንጉስ ሆነ። ሁለት ማዕረግ ነበረው፣ ፖለቲካዊ እና መለኮታዊ። እሱ ልጆች ወልዶ አስር ወንዶች ከሱ የወረደ ነው። ይህ ሰው ጠቢብና አዋቂ ነው። አራት ልጆች ወልዶ መንዲ፣ መደባይ፣ ጅማ፣ ማጂ የሚባሉ ማጂ ደግሞ አማራን ወልዶ ተዛመዱ እንደሆኑ እና ጎጃም ላይ እንደበቀሉ ከዛ ደግሞ ቦታው እየጠበበ ሲሄድ እየተስፋፉ ኢትዮጵያ ውስጥ የቀሩም አሉ። በተለይ በኋላ ኦሮሞ የሆኑት ቋንቋቸው እየተለወጠ በፊት ጎጃም ላይ ሆነው ሱባ የሚባል የጥንት ቋንቋ ነበር የሚናገሩት። መጽሐፌ ላይ ስዕሉ አለ። ፊደሉም ተገኝቷል። በመዝገበ ቃላትም አለ የሱባ ፊደል እና ሌላ ቋንቋ እያተረፉ ተለያዩ እና ጎሳ ሆኑ። ቋንቋ ማለት ጎሳ ስለሆነ እንጂ መሰረታቸው አንድ ነው። ከዛው ከጎጃም ከኢትዮ የተነሱት አሁን ይሄ አዲስ ነገር ነው። አዲስ ግኝት ነው። ይህንን እዚህ ላይ መጽሐፌ ላይ ያሰፈርኩት ማለት ነው። የዘር ሐረጋቸውና ማንነታቸው ሁለቱም የኩሽ እንደሆነ ኦሮሞም፣ አማራም ኩሽ እንደሆነ ይሄ ቋንቋ ልዩነት ብቻ ተፈጠረኝ። ስለዚህ የኔ ተልእኮ ምንድን ነው? አሁን እኛ ከኢትዮጵ የወረድን የመጣን ሰዎች አስር ወንዶች ወልዶ ከሱ የከጎሳው ተባስቶ ምን ብሎ በኢትዮጵያ መጽሐፌ ላይ ይታያል ዝርዝሩ ከእሱ የወረድን ሁላችንም የምንገናኝ በሱ ስለሆነ ወንድማማች እህትማማች ኢትዮጵያውያን ነን። ከሁሉ አስቀድሞ ከዛ ቋንቋ አለን የተለያየ፣ እሱ መግባቢያ ነው። አንድ ኢትዮጵያዊ ፈረንሳይም፣ ጀርመንም፣ እንግሊዝም ስፓኒሽም ቢናገር እናትና አባቱ ትውልድ ኢትዮጵያውያን እስከሆኑ ደሙ ኢትዮጵያዊ ነው። ቋንቋው መግባቢያው ሌላ ነው። ይሄንን ነው ማወቅ ያለብን። ይሄን ካወቅን ደግሞ ተስማምተን፣ ተፋቅረን፣ ተግባብተን ኢትዮጵያ ትልቅ ሀገር ስለሆነች ይትበቃለች ለሁሉም በሰላም መኖር ነው። ተፋቅሮ እና ኢትዮጵያዊነትን አስቀድሞ የሚል ነው የኔ ተልዕኮዬ። ሰውን የሚያገናኘው ደሙ ነው። ቋንቋው ጎሳ መግባቢያ ነው። ይሄ ነው በአጭሩ መጽሐፍ የሚለው። መጽሐፉ፣ ኦሮሞና የአማራ እውነተኛ የዘር ምንጭ የሚል ነው። በተለይም ኦሮሞ ለኢትዮጵያ ስልጠን ያበረከተው አስተዋጽኦ ይላል። ኢትዮጵያ ውስጥ በርካታ ዝርያዎች አሉ። ከዛ ውስጥ ኦሮሞና አማራ ሉ ናቸው። በእርግጥ በሁለቱ ነገዶች ወይም ጎሳዎች ላይ የኦሮሞና አማራ ላይ ማተኮር የፈለጉት እና የመጽሐፎ ማዕከል እንዲሆን የወደዱበት ዋነኛ ምክንያት ምንድን ነው? በተለይ ኢትዮጵያዊነት ላይ ያለዎት አቋም ጠንካራ ነው ሁሉም ዘንድ የሚታወቅ ነው። በአሁኑ ወቅት ለኢትዮጵያ ደግሞ አስጊ ነው ተብሎ የሚባለው የጎሳ ፖለቲካ ነው። በዚህ ላይ ማተኮሩ ወደ ጎሳ ፖለቲካነትን የበለጠ እንደገና እንዲያንሰራራ ማድረግ አይሆንም ወይ ብለው የሚያስቡም ጥያቄ የሚያነሱም አሉ። ከዛ በሌላ በኩል በእርግጥም ወደ አንድነት የሚያመጣ ነው፣ መልካም ስራ ነው ብለው የሚሉም አሉ። አሉታዊና አዎንታዊ አስተዋጽኦስ ምን ይሆናል የመጽሐፉ? አሉታዊ አስተዋጽኦ አለው ብዬ የማስበው አንድም ነገር የለ። ዛ ውስጥ ሁሉ አዎንታዊ ነው አስተዋጽኦ። ሁለቱ ላይ ያተኮርኩት በመሰረቱ መጽሐፉ የአራት ሺ አምስት መቶ ቢያንስ ታሪክ ነው እና የኢትዮጵያ ታሪክ ነው ስሙ እና ርዕሱ የአማራና የኦሮሞ እውነተኛው የዘር ምንጭ ቢልም ስለ ኢትዮጵያ ታሪክ የአራት ሺህ አምስት መቶ ሀምሳ አመት ታሪክ ነው የሚተርከው። ግን ሁለቱ ላይ ያተኮርኩት እንዳልኩት ቀደም ስል ሁለቱ ዋና ታላላቅ ጎሳዎች እንደመሆናቸው መጠን በሁለቱ መሃል አለመግባባት አለ እና ተራራቁ ሆኖ ነው የሚታዩት፣ እንደ ባዕዳን ሆኖ ነው የሚታዩት። ግን ጠለቅ ብለን ስንመረምር ደግሞ ምንጫቸው አንድ ነው። አንድ እና አባት ና እናት ነው ያላቸው ደሸት የሚባል ያልኩ ሰው ጎጃም ላይ የዛሬ ሶስት ሺ ስድስት መቶ አመት አካባቢ አራት ልጆች ወልዶ አሁን ያቅድም ያልኩን መርዲ፣ መደባይ፣ ጅማ፣ ማጄ የተባሉ እነዚህ ስሞች አሁንም ድረስ ኢትዮጵያ ውስጥ አሉ። በዛ ምክንያት አንድ ናቸው። ግን ታሪካቸውን ባለማወቅ ሁለቱንም መጠየ በማድረግ በተለይ ደግሞ ኦሮሞው ለኢትዮጵያ ስልጣኔ ምንም ያላበረከተ አስመስሎ ማቅረብ ይህንንም ደግሞ የሚያደርገው ማን ነው ቢባል፣ ራሳቸው ታሪካቸው ያልገባቸው የኦሮሞ ልጆች ራሳቸው ራሳቸውን በኢትዮጵያ ስልጣኔ ውስጥ ምንም አይነት መስተዋጽኦ ያላደረጉ አድርገው ማለት እነሱ ባያደርጉ አባቶቻቸው፣ ቅድመ አያቶቻቸው፣ ዝርማን ዝሮቻቸው አድርገዋል። በኢትዮጵያ አስተዋጽኦ ዛሬ ኢትዮጵያ የምትኖረው ኦሮሞም በአማራም፣ በሌሎች ያ ኢትዮጵያ ውስጥ ባሉት ሁሉ ጎሳዎች አስተዋጽኦ ነው ስለዚህ ይህንን ያልተገነዘቡ ወጣቶች ልጆች ኦሮሞ የሚያገሳ አንበሳ ሆኖ ሳለ ልክ ኒያው እንደሚል ድመት እየቆጠሩ እንደ ተጠቁ ብቻ አድርገው ነው የሚያዩት። ተጠቃሁ የሚል አስተሳሰብ ጥሩ እንዳልሆነ እና ኦሮሞ ጎበዝ እና በኢትዮጵያ ስልጣኔ ውስጥ ከፍተኛ አስተዋጽኦ ያደረገ መሆኑንም ለመግለጽ፣ እንዲሁም አማራ ያደረገውን አስተዋጽኦ ለኢትዮጵያ ስልጣኔ በማድረግ እግረ መንገዴንም የሌሎቹንም የአፋሮቹንም ተዋጽኦ እዛ ውስጥ በመግለጽ በጠቅላላ አሁን ኢትዮጵያ ውስጥ ያሉ ህዝቦች ሁሉ የአማራ ብለው የአፋር ብለው የኦሮሞ ብለው የሱማሌ ብለው የትግሬ ብለው የከምባታ የሀዲያ የሲዳማ የሁሉም ህዝቦች አንድ እንደሆነ ምንጫቸው ከኢትዮፕ እንደወረዱ ይሄን ሁሉ የሚያሳይ ስለሆነ በዚህ ምክንያት ነው። እዚህ ላይ እንግዲህ ሁለቱ ላይ አተኮርኩ እንጂ ስለ ሁሉም ነው የሚናገረው። በሁለቱ መሀል ደግሞ መግባባት ከሌለና ጠብ ካለና ደም መፋሰስ ካለ ደሙ ተፈናጥሮ ሌሎችንም መንካቱ አይቀርም። ኢትዮጵያም በሰላም እና በፍቅር ለመኖር አትችልም። ስለዚህ ይህ መግባባትና ሰላምና ፍቅር እንዲያመጣ የታቀደ መጽሐፍ ነው በእውነተኛ ታሪካችን ላይ በጠፋው ታሪካችን ላይ ተመስርቶ ማለት ነው። በተለይም ታሪክ ነክ የሆነ መጽሐፍ ቀርቶ ሌሎቹም ታሪካዊ ልብወለድ መጽሐፎችም ቢሆኑ ሁልጊዜ መረጃ ምንጫቸው አስተማማኝ መሆን አለበት ተብሎ ይገለጻል። እሶ ይህንን አዲስ ግኝቶቼ ብለው ያሏቸውና መጽሐፉ ላይ ያሰፈሯቸውን ዋነኛ ምንጮ እንደሚታወቀው፣ መሪራስ አማን በላይ ነው አድርገው የጠቀሱት። እሳቸው ካገኟቸው በተለይ ካገኙት በግዕዝ የተጻፈ መረጃን በዋቢነት የጠቀሱት እነዚህ መረጃዎች፣ በተለይም ከመሪራስ አማን በላይ ያገኟቸው ምን ያህል አስተማማኝ ናቸው? በነማንስ ነው እውነትነታቸው የተረጋገጠው? አንዱ አወዛጋቢ የሆነው የመጽሐፉ አስተዋጽኦ ላይ የጠላው ነገር ቢኖር ያ ነው እና ዋቢው ላይ የእርስዎ አተያይ ምንድን ነው? በአንድ የታሪክ ፀሐፊ መጀመሪያ ማጣቀሻ ዋቢውን በሚነቅስበት ወቅት በዛ ላይ እስከይት ድረስ ሄዶ ማረጋገጥ አለበት ይላሉ። በእርስዎ አተያይ መጽሐፍ ውስጥ አርባ ሰባት ዋቢ መጽሐፍት አሉ። አምስቱ ናቸው የመሪ ራስ የመሪ ራስ እዛ ላይ ያለውን የእሳቸውን ለማረጋገጥ አንደኛ እነዛ አርባ ሁለቱ እዛ ውስጥ የተጠቀሱት መጽሐፍት በሞላ እሳቸውን አምስቱ መጽሐፍት ላይ ያሉትን እውነቶች እንደሚመሰክሩና እነሱን ማጣቀሻ አድርጌ የእሳቸውን በማስተያየት በማመዛዘን አንድ ላይ በማድረግ ከዚህ ተነስቼ ነው። እነሱም እነዛ አርባ ሁለቱም እንደዚ የተቀመጡ ሳይሆኑ የእሳቸው አምስቱ መጽሐፍት ላይ ያሉ ነጥቦችን የሚነኩና የሚገልጹ ናቸው። ለማጠናከሪያ ነው ተጠቀምኩበት። የእሳቸውን ለምሳሌ የእሳቸውን ከማግኘቴም በፊት በነበሩት ጥንት በዛ ላይ ተመስርቼ በተለመዱት ላይ ጽፍ ነበረ በፊት የአማራ የኦሮሞ አስተዋጽኦ ለኢትዮጵያ ስልጣኔ የትግራይ አስተዋጽኦ ለኢትዮጵያ ስልጣኔ የአማራ አስተዋጽኦ ለኢትዮጵያ ስልጣኔ የኢትዮጵያን ሕዝቦች አንድ የሚያደርጉ ጋርዮሾች እንዲህ እያልኩ በኢትዮጵያ ሪቪው ላይ ባለፉት ሀያ ስምንት አመታት ብዙ ነገር ጽፌአለሁኝ። ያንን የጻፍኩትን ይህኛው ደግሞ የመጣው መጽሐፍ የበለጠ ማጠናከሪያና ዝርዝሮችን ሰጠኝ። የጎሳ ስሞች በደንብ ያልነበሩትን በትክክል ለማመጣና ይህኛው ሰጠኝ እንጂ በመሰረቱ ይሄ ሁሉም አንድ ላይ ተደማምሮ ነው። መጽሐፉን ሊያጠነክረው የቻለው አብዛኛው አሁን ከዛ ላይ ከወሰዷቸው እና በተለይም ከጠቀሷቸው ነገሮች ውስጥ አወዛጋቢ አድርጎ ያለው ይሄ ታሪክ መጽሐፍ ነው ወይስ ሃይማኖታዊ መጽሐፍ ነው? ምክንያቱም ታሪክ ከሆነ መጨበጥ መዳሰስ ያለበት በተለይም በአሁኑ ወቅት ሳይንቲፊክ በሆኑ ማስረጃዎች መራገጥ ያለበት ሊሆን ይገባዋል። ከብራና ወይም ከተለያዩ ነገሮች ተገኘም ከተባለ የሚል ነው። እዛ ላይ እርሶ እንዳስቀምጡት አብዛኛው የሚጠቅሰው ከሃይማኖት ጋር ተያያዙ ናቸው። እነ መልከ ጻዲቅ ወደ ኢትዮጵያ ሄደው እንዲሰፍሩ ኢትዮጵያ በጠናል ሀይቅ አካባቢ እንዲሆኑ የመሳሰሉት የተሰፈሩ ነገሮች አሉ። እነኚህ ከሃይማኖት ጋር የተነገሩ ነገሮች ምን ያክል እውነተኛ ተደርገው ሊወሰዱ ይችላሉ? በዘመናዊ ዓለም ሃይማኖታዊ ተልእኮ ከሌለው መጽሐፍ አኳያ ሃይማኖት ነክ የሆኑ ነገሮች እግዚአብሔርን እንደ ምሳሌ የሚጠቅሱ ነገሮች ምንም አረጋገጫ የሚቀርብላቸው አይሆኑም እና እነዚህ እንደ አንድ የታሪክ ማስረጃ ተደርገው ሊጠቀሱ ይቻላል ወይ ሃይማኖታዊ ባልሆኑ በተለይም የታሪክ መጽሐፍ ነው። አዎ፣ ይህ ጥሩ ጥያቄ ነው። አዎ ይቻላል ለምሳሌ አሁን መጽሐፍ ቅዱስ የሚባል መጽሐፍ አለ አይደለም። ብዙሀን ዓለሞች የሚያነቡት የሚጠቀሙበት መጽሐፍ ቅዱስ አሁን የሃይማኖት መጽሐፍ ብቻ አይደለም። የታሪክም መጽሐፍ ነው። የአይሁዳውያንን ታሪክ ይነግርሃል፣ በደንብ ከየት ተነስተው እስከ አብርሃም ጀምሮ እስከ ሙሴ እስከ መጨረሻው እስከ ባቢሎን ስደት ድረስ መጥተው ተማርከው እንደሄዱ፣ እዛ የምታየው ሁሉ የሃይማኖቱን ክፍል ብትተወው፣ የታሪክና የሥነ ጽሑፉን ክፍል ብቻ ብትወስድ እንኳን እንደ ታሪክና እንደ ሥነ ጽሑፍ መጽሐፍ ቢታይ መጽሐፍ ቅዱስ እጅግ በጣም የመጠቀ ነው። ያ የተጠቀሰው ታሪክ ለምሳሌ አይሁዳውያኖች በዚህ ቦታ ሄዱ፣ እንዲሄዱ የተባለው ተረጋግጧል እርግጠኛ ሆኖ እዚህ ከተማ ከትመው የዳዊት ከተማ ይሄ ነበረ ኢየሩሳሌም ጋር እንዲህ ነበረ የሚለው አሁን በቁፋሮ ወጥቶ የተጠቀሱት ከተሞች እውነት ሆነው በሌላም ደግሞ ታሪኮች ላይ ተጠቅሰው እነዛ ነገር እውነት መሆናቸው ተረጋግጧል። ታሪክነቱ እና የእኛም ታሪክ ሃይማኖት ነገር እዛ ላይ ከተነሳ የኢትዮጵያን የቆረቆሯትና የመሰረቷት ሰዎች ሃይማኖተኞች ስለነበሩ ነው። በእኛ ትውልድ ላይ ሲደርስ ነው እግዚአብሔር የለም ብለን ማርክሲስት ሆነን ኤቲስት ሆነን ዳርዊኒስት ሆነን ሪካርድ ነው የለም አለን፣ እንጂ ተምረናል፣ ተመራምረናል፣ አውቀናል። ስለዚህ እግዚአብሔር የለም፣ አብዮት ፈጥረን መግደልም፣ መዝረፍም፣ ሐሰት መናገርም እንችላለን። ምክንያቱም ስልጣን ካለን፣ ግንኙነት ካለን፣ ሀ ገንዘብ ካለን የሚጠይቀን እግዚአብሔር ስለሌለ በኃላፊነት ፈለግነውን መናገር ማድረግ እንችላለን የሚል የሚመች ስለሆነ ለአብዮተኝነት፣ እናም ደግሞ በማመን እውነትም እግዚአብሔር የለም የሚል ማርክሲዝም ስለሚያሳምን እና ዳርዊኒዝም ስለሚያሳምን፣ ፍሮይዲዝም ስለሚያሳምን የፍሮይድ ሳይኮሎጂስት፣ በዚህ በዚህ ምክንያት የእኛ ትውልድ እዚህ ላይ ደርሷል። እና እንደዛም ቢያስብ የኖረበት ዘመን ነው ማለት። በየትኛውም የታሪክ ምርምር ውስጥ በእርግጥ እንደ አንድ ወገን የመከራከሪያ ሀሳብ ከቅዱሳን መጻሕፍት፣ ከቁራን ወይም ደግሞ ከመጽሐፍ ቅዱስ እንደዚሁ ሊጠቀሱ ይችላሉ ያንን አባባሎች። ከዛው ባሻገር ግን ያንን በንጽጽሮች ሌላ ሊቀርብ የሚገባ አነጻጻሪ የሆነ ሌላ መደገፊያ ነገር ሊኖር ይችላል። ዓለማችን እንደሚያውቁት ከሃይማኖት አማኞች ቁጥር በየቦታው እየቀነሰ የሄደ ነው። በርካታ የተማሩ ሰዎች በሚመጡበት ወቅት ሳይንቲፊክ ማስረጃዎችን የሚጠይቅበት ጊዜ ነው። ሳታይ እመን የሚባለው አይነት ትውልድ ጊዜ አልፏል። አሁን እርሱ የሚጽፉት በዚህ ያየውን ማመን በሚፈልግ ያየውንም ጭምር መርምሮ በትክክል ያየው ነገር እውነት መሆኑን ሁሉ ማወቅ የሚፈልግበት ጊዜ ላይ ነው ያለው። እንደሚያውቁት በብዙ ግድያዎችም ሆኑ ወንጀሎች ይፈጽማሉ በስመ እግዚአብሔር ወይም ባላህ በሚመሩ አገሮች በርካታ ጀሎች ያሉ ቅድም ያሏቸው ነገሮች፣ ግድያዎች፣ አምባገነንነት የመሳሰሉት ነገሮች ሚድልስትም ሆነ በምዕራቡ ዓለም እነዚህ ሁሉ ያሉና በተለይም ከመሪራስ ያገኙትን ወይም የእሳቸው ያገኙትን ዋቢ መረጃዎች ኢንዲፔንደንት በሆነ በተለይም በዩኒቨርስቲ ደረጃ ባሉ በመስኩ በተጠበቡ ሰዎች ታይቶ ማረጋገጫ የተሰጠው ነገር አለ። አንዱ ዋነኛ የክርክር ሀሳብ እሱ ስለሆነ አልመሰለኝም በዚህ ጉዳይ ላይ እኔ የምለው እንደዚህ ነው። ጥንት አባቶቻችን እናቶቻችን በእግዚአብሔር ያምኑ ነበረ። ስለዚህ ያንን እነሱ እንደሚያምኑ ካመኑ በእግዚአብሔር አንተ ስለ እነሱ የህይወት ታሪክ ወይም ስለ እነሱ ታሪክ ስትጽፍ ይህን አማኝነታቸው ልትደብቀው አትችልም እና ያምኑ ነበረ በእግዚአብሔር እንደዚህ ብለ የእነሱን የህይወት ታሪክ በትክክል ልጻፍ ካልክ ታቀርባለ ያንን እና የኢትዮጵያ ነገስታት ከኢትዮጵ ጀምሮ እስከ ንግስት ሳባ ድረስ በተለይ ሁለት ማዕረግ ነበራቸው ነው የምለው። አንደኛው ፖለቲካዊ ነው፣ የንጉስ ንጉስ ወይም ንግስተ ነገስታት ናቸው። ሁለተኛው ደግሞ ሃይማኖታዊ፣ ካህን ነበሩ ሰዎቹ፣ ካህናት ነበሩ። ስለዚህ በክህነትም ህዝቡን ያገለግላሉ እንደ ካህን ሆነው፣ ደግሞ እንደ ንጉሠ ነግስትነታቸው ፖለቲከኛ ሆነው ያገለግላሉ። የህይወት ታሪካቸው ነው ይሄ። እነሱ ይሄንን መግለጹ የኔም መጽሐፍ ሃይማኖተኛ አያሰኘውም። ሃይማኖተኞቹ ሰዎቹ ናቸው፣ ታሪኩ የሚነገርላቸው ናቸው እንጂ መጽሐፉ አይደለም። እኔ የገለጽኩት ፋክቱን እነዚህ ሰዎች እንዲህ እንዲህ ነበሩ እያልኩ በፖለቲካም በኩል በሃይማኖትም በኩል የነበረውን የህይወት ታሪካቸውን እና ኢትዮጵያ ላይ ደግሞ ያደረጉትን አስተዋጽኦ እንደዛም ሆኖ የሰሩትን ነገሮች ነው የገለጽኩት እንጂ የሃይማኖት መጽሐፍ አይደለም እኔ የጻፍኩት። እኔ ታሪክ ነው የጻፍኩት። እስከ አጼ ኃይለስላሴም ድረስ ቢሆን በእግዚአብሔር ያምኑ ነበረ ሁሉ መንግስቱ ኃይለማርያም በቀር በኋላ የመጣ ባብዮት ምክንያት በእግዚአብሔር መሪ አላምንም አለ። እግዚአብሔር የለም አለ። ከዛ ወዲህ ያለ ነው ሁሉ በዛ በማርክሲዝም ውስጥ ያለፍን እንደዛ ነን። ግን የዱሮዎቹ አልነበሩም ብዬ እኔ ሀቁን ነው ያቀረብኩት እንጂ ሃይማኖታዊ መጽሐፍ ወይም እንደዚህ አልጻፍኩም። ታሪካዊ መጽሐፍ ነው የጻፍሁት። ያ ሳይሆን ዋናው ነኛን ከመጽሐፍ ቅዱስም ሆነ ከሌሎች ቅዱሳን መጽሐፍት መጥቀስ የተለመደ ነው። ለጠቀሱት በወቅቱ የነበረን ታሪክ ጭምር የሚገልጽ ነው። በዛ ወቅት የተከናወነን ሁነት የሚያንጸባርቅ ነው። የተጻፈውም በሰዎች እጅ ነው። በእርግጥ ከሌሎች ከሰማይ ወረደ ተብሎ የሚታመኑም ሌሎች ቅዱሳን መጽሐፍትን ባሻገር ያሉት በተለ ም በነበሩ በሐዋርያት እጅ የተጻፉ ናቸው። ከነኛ ውስጥ የሚወሰዱትን ነገሮች ለምሳሌ ገነት የነበረው ጊዮን ነበረ ኢትዮጵያ ውስጥ ቦታውም ያ ነው ተብሎ በቅዱስ መጽሐፍ ቢጠቅሶ በእርግጥ የተለያዩ ጊዜያት የሚነገሩባቸው ሁኔታዎች አሉ። ያንን አንድ ሃይማኖተኛ አምኖ ሊቀበል ይችላል። ግን አንድ በተለይም የታሪክ ተመራማሪ በተለይም አንድ የምርምር ስራ ላይ የተሰማራ ሰው እነኛን እንደ ምርምሩ መነሻ አድርጎ ሊወስዳቸው ይችላል። ሌላው ቀርቶ አፈታሪክ ሁሉ የምርምር መነሻ ናቸው። እንደሚያውቁት ከመጽሐፍ ቅዱስ ቀርቶ በአረጋውያን የሚነገሩ አፈ ታሪኮች ሁሉ ለታሪክ ምንጭ ይሆናሉ፣ መነሻ ይሆናሉ። ከዛ በኋላ እነኛ እውነተኛ መሆን አለመሆናቸውን ጠርቶ አንድ ማጠቃለያዊ ግኝት ላይ መድረስ የተመራማሪ ስራ ነው። ይሄ ይታወቃል። ከዛ አኳያ መሪራስ ለመውሰድ እርሶም ብዙ ጽፈውበታል፣ ምላሽ ሰጥተዋል፣ ትችት ለሰነዘሩበት ሰዎች ገሚን የማነሳው ዞሮ ዞሮ ከዚህ የፊትም ያሉት ነገር ነው። በሌሎች ሰዎችም ዘንድ ስለተነሳ ለማንሳት ያህል ነው እኛ ፕሮግራም እንዲሆን በሚል በመሪራስን አስመልክቶ እሳቸው ያቀረቧቸው ያገኘቸው ያሉት ምን ያክል ገለልተኛ ነጻ በሆነ እና ብቃት ባለ ባለሙያ ተመርምሮ እውነተኛነቱ ማስረጃ የተገኘበት ነገር አለ? እሳቸው ደግሞ አሁን በእርግጥ አልፈዋል። ይሄ ታሪክ ምን ላይ ነው የሚቋጨው ማለት ነው? የእሳቸው ያገኙት ያሉት በተለይም በአምስት ዋቢነት የጠቀሱት ከእሳቸው ግኝቶች ላይ ነው። እና ይሄንን ወደፊት በምን መልክ ነው ማጣራ አራትና እውነተኛ የታሪክ ዋቤ ተደርጎ እንዲወሰድ ለሌላም ከዚህ ቀጣይ ልሆኑም ሌሎች ሰዎችም ምርምር ስራቸውን በዛ ላይ እንዲቀጥሉ ለማድረግ እንደምንድን ነው የሚቻለው? ይህ አዎ፣ ልክ ነው። ይሄ ወደፊት በደንብ ገና እንትን የሚጠና ነገር ነው ማለት አዲስ ለሆኑት ሰዎች ማለት ነው። ለጉዳዩ አዲስ ለሆኑ ወደፊት የሚያጠኑት ነው። ነገር ግን እንደኔ አይነቱ ሰው እሳቸውን ስምንት አመት ነው ማውቃቸው። ለስምንት አመት ያህል አነጋግሬያቸዋለሁኝ ተወያይተናል፣ ተነጋግረናል። እንደዚሁም ደግሞ አንዳንድ ሊጠቅሙ የሚችሉ በተለይ በቅርብ ጊዜ ይሄ ክርክር ጭቅጭቅ ከተነሳ በኋላ አንዳንድ ነገሮች አሳይተውኛል፣ ራሴ ባይኔ ያየሁት። ከዛ በፊትም ደግሞ ቀደም ሲል ያሳዩኝ ነበር። አሁን ይሄ መጽሐፉ ሽፋን ላይ የምታያቸው ሱባ ቋንቋ ነበረ ወይ እውነት እና ነበረን ወይ ከግዕዝ በፊት ሱባ ነበረ ወይ የምንነጋገረው ምን ማስረጃ አለ እንደዚህ የሚል ጥያቄ እኔም አንስቼ ሌሎችም እንደዚሁ ሰዎች አንስተው የሰጡኝ ነበረ። አውጥቼዋለሁ የመጽሐፉ ሽፋን ላይ አለልህ፣ ከውስጥም አለ የብራና እንደዚሁም ደግሞ ገልብጠው ከመጽሐፉ ላይ በእጃቸው ፊደሎቹን የሚያሳዩበት አለ። መጽሐፌ ላይ አስቀምጨዋለሁ። ካስፈለገም ጨመር አድርጌ ለወደፊት ከሰጡኝ ላይ ላወጣ እችላለሁ እና ግን አሁን እኔ በጣም ተመራምረዋለው ነገሩን ሁሉና ስምንት ዓመት ያህል እድል ስላገኘው ይህንን ለመመርመር አሁን ለጊዜው እኔ ነኝ ብዬ አስባለሁ፣ ይሄን ነገር በጣም ጠልቆ ያወቀውና የተመራመረበት። ለወደፊት ደግሞ ነገሮቹ በደንብ ሲገለጡ ለህዝብ፣ በዛን ጊዜ ደግሞ ሌላም ሰው እንደዚህ ሊመራምርበት ይችላል። የእኔም አላማ እሱ ነው። ሰዎች ደግሞ ጊዜ ያላቸው ከእኔ የበለጠ እና እነሱ ተመራምረው ደግሞ ይበልጥ እንዲጽፉ ይበልጥ እንዲሰሩ። እኔ ጀመርኩት፣ ገና ጅማሮ ነው እንጂ ያደረግኩኝ ፍጻሜ አደለም ይሄ ስለዚህ በብዛት ሊጽፉ የሚችሉ ሰዎች ጉልበት፣ ጊዜ፣ ዕድሜ ያላቸው ገና ገና መሀት ሊጽፉ ይችላሉ። በዚህ ላይ ተነስተው የኔ ጅማሮ ነው ብዬ ነው ማቅረብ። ከሃይማኖት ጋር በተያያዙ ወይም ከአፈታሪክ ጋር በተያያዙ መልክ የሚነሳው እርሶም በመጽሐፈ ውስጥ ያስቀመጡት የንግሥት ሳባ ጉዳይ ነው። የንግሥት ሳባ ታሪክ ኢትዮጵያ ውስጥ፣ በኢትዮጵያ ታሪክ ምሁራን ዘንድ እንደሚያውቁት በጡ አወዛጋቢ ነው። ጭራሹንም የሰለሞናዊ ዝርያን ለመቋጠሪያ የተደረገ ልብ ወለድ ተረት ነው ብለው የሚጽፉ ተወሰኑ ኢትዮጵያን የታሪክ ምሁራን አሉ። በእርግጥ በአንጻሩ አይ እውነተኛ ታሪክ ነው ብለው ክብረ ነገሥትን አጣቅሰው በእውነተኝነት ታሪኩን የሚገልጹም አሉ። እውነተኛ ነው ከሚሉት ወገኖች አንዱ እርሶኖት ስለ ንግሥተ ሳባ ታሪክ በእርግጥም አዎን ነበረች ከሚለው ላይ እንዲደርሱ ያደረጉት የተለየ የምርምር ውጤቶች አሉት ወይስ ከዚህ በፊት የተባሉትን በመንቀስ ነው እዛ ድምዳሜ ላይ እንዲደርሱ ያደረጉት እና አለች፣ እውነተኛ ታሪክ ነው ከሚሉት ወገኖች እንዲሰለፉ ያደረጉት ታሪካዊ ምርምር ግኝት ማራገጫ ምንድን ነው? ለእርሶ መጽሐፌ ላይ በሀምሳ ሦስት ገጾች ማስረጃ አቅርብ ያለው እዛ ላይ ያቀረብኳቸው ማስረጃዎች የህግ ጠበቃዎች ተዘዋዋሪና ቀጥተኛ ማስረጃዎች የሚሏቸው አይነት ነው። ሰርክምስታንሻል ኤቪደንስ እና ዳይሬክት ኤቪደንስ ልትላቸው ትችላለህ ለጊዜው። እና በእነዛ አይነት ነው። ለምሳሌ ኢትዮጵያ ውስጥ አሁን እንግዲህ አንዱ የሚባለው ንግስት ሳባ የአረብ ንግስት ነች፣ እና ሳባ የሚባል የመን አካባቢ ያለ ያውም የመን ውስጥ አገር እዛ ንግስት ነች እንጂ የኢትዮጵያ ንግስት አይደለችም፣ የሚሉትን ብንጀምር ብንነጋገር፣ በመጀመሪያ ነገር አዎ ንግስት ሳባ ኢትዮጵያ ላይ ሆና መሰረቷ ምንጫ ኢትዮጵያ ሆኖ የመን የኢትዮጵያ ቅኝ ግዛት ስለነበረች፣ ኢትዮጵያውያኖች ደግሞ ኢትዮጵያ ተነስተው የመንን ቅኝ ሲገዙ ሳባ የሚባል ከተማ ኢትዮጵያ ውስጥ ስለነበሩ፣ እሷም የሳባ ንግስት የምትባለው ኢትዮጵያ ውስጥ የነበረ ከተማ ከእሷም ቀድሞ አያቷ ቀድማ አያቷ ሌሎችም ኢትዮጵያውያን የገዙት አጼ ሲያኤል የተባለ ኢትዮጵያዊ ንጉሠ ነገሥት ስሙን ሲያድረስ ሄዶ ቅኝ ገዝቶ እስከ አሁን ድረስ የሚያስጠራው ሰው ኢትዮጵያ ውስጥ ሆኖ የቆረቆረው ከተማ በመሆኑ እሷ የዛም ንግስት ነበረች። ከአያቷ ወርሳ የኢትዮጵያም ንግስተ ንግሥት ነበረች፣ የግብፅም ነበረች፣ የአረቢያም ነበረች በዛ ጊዜ። ስለዚህ በዛ አንጻር ንግስተ ንግስትነቷ ከኢትዮጵያ ተነስታ የምንም የራሷ ነበረ። ነገር ግን አረቦች የሾሟት የአረብ ዘር የሆነች ንግስት አልነበረችም። ይሄ ቀላል ይሄንን እንትን ለማረጋገጥ እንዴት ብትለይ፣ አረብ ንግስት ኖራ አያውቅም። ብዙም የአረብ ንጉሶች ያሉ እስከዚህም ራሱ የወንድም ብትል የተወሰነ ነው በታሪክ የምናውቃቸው። ስለዚህ አረብ የሾማት ያነገሳት ንግስተ ንግስት የለችም በታሪክ ውስጥ። አንድ በል እኛውነን የሴትን ልጅ አክብረን ከጥንት ጀምሮ ከሳባም ቀድሞ የነገሱ በኢትዮጵያ ታሪክ ውስጥ ሴቶች አሉ። እና እነሱ ናቸው በተለይ ግብፅን፣ ሊቢያን ሊቢያ አሁን ሱዳን የሚባለውን ብትወስድ ከዛሬ ሁለት ሺህ ስምንት መቶ ሀምሳ ዓመት ጀምሮ ምናልባት የዛሬ ሶስት አራት መቶ ዓመት ድረስ ሴቶች አስራ አራት ሴቶች ህንደኬ በሚል ማድረግ ኢትዮጵያን ሴቶች ከአክሱም እየተሾሙ ግብፅን፣ ሊቢያን እና ኑቢያን ሱዳንን አስተዳድረዋል። አለን ሬከርድ ዲስትሪ የተመዘገበ አለን። ከነስማቸው አለኝ ሊስቱ እና መጽሐፌም ላይ ተጠቅሰዋል። እና ስለዚህ አረብ ንግስት አይሾምም የለውም። አንድ በል እዛ ላይ ይወድቃል ይሄ ሁለት አረቦች ሳባ የአረብ ንግስት ከነበረች ለምንድን ነው ኢትዮጵያ ውስጥ ያለው? ለምሳሌ አረብ ውስጥ የሌለ ነገር አለ። ይኸው ምንድን ነው? ቀዳማዊ ሚኒሊክ ማን ወለደው? ቀዳማዊ ሚኒሊክን የእኛ ታሪክ የመዘገበው ታሪክ እኔም የምለው ንግስተ ሳባ የሳባ ንግስት የነበረችው እናትና አባቷ ኢትያኤል ብለው ያወጡላት ሴት፣ በብዛት ግን የምትታወቀው በሳባ ንግስትነት የነበረ እናቱ እሷ ነች። የሚኒሊክ አባት ደግሞ የልጇ ንጉስ ሰለሞን ነው። እኔ ባለኝ ምርምር ላይ ከዚህ ውጭ አደለም ካሉ እነዚህ እንደዚህ የሚሉት ስም ማን ነው አባቱ የሚኒሊክ? እናቱስ ማነች? አንድ ሁለተኛ ደግሞ ከንግስት ሳባ እና ከንጉስ ሰለሞን የተወለደ ሚኒሊክ የሚባል ልጅ የኢትዮጵያ ንጉሰ ነገስት የሆነ በኋላ ከሌለ ሶስት ሺህ አመት ሙሉ የሰለሞን ስርወ መንግስት ተወካይ ነን ብለው ከቀደማዊ ሚኒሊክ ከራሱ ጀምሮ እስከ አፄ ኃይለሥላሴ የነገሱት ነገስታት ለሶስት ሺህ አመት ለምን አረብ ሀገር የሉም? እንደዚህ አይነት ባህልና ስርወ መንግስት ለምን የለም? ለምን ኢትዮጵያ ውስጥ ነው ያለው? አንድ ሁለተኛ ምኒልክ ታቦት ይዞ መጥቷል እላለሁ እኔ። ከዛ ካደገ በኋላ አባቱ ሊጠይቅ ሂደው ይዞ መጥቷል። ያም ታቦት ኢትዮጵያ ውስጥ አለ ብዬ አምናለሁ እኔ። በአይኔ አላየሁም ግን አምናለሁ በሰርከምስታንሺያል ኤቪደንስ። አሁንም እንደገና አረብ ሀገር አንድም ይሄ አለ የሚባል ሳባ የምትሉት የመን ከሆነ የመን ውስጥ የለም እንደዚህ አንድም ነገር ይ በዚህ የሚታመንም የለም። በአስርቱ ትእዛዝም ማመናቸውንም የሚያሳይ ምንም የለም። አይሁዳውያን እዛ ሄደው ይኖሩ ነበር የመን ከዛ ውጭ የሆነ አረቦቹ ምንም የላቸውም። የዚህ አይነት እንትን የሚያሳይ በታቦት ላይ የተቀረጸ ነገር አንድ የለም። ሁለተኛ ከአለም ሁሉ ተለይቶ ለምንድን ነው የእኛ ቤተ ክርስቲያን ብቻ ታቦት ያለበት ጽላት ያለበት ለምንድን ነው? ምክንያቱም ታቦር ስለመጣ ኢትዮጵያ ውስጥ በዚህ ምክንያት ነው እንደዛ የተባለው። የመን የለም ይሄ። የመን ንግስት ከነበረች እሷ ይሄ ሁሉ ነገር የለም። እንደዚህ እያልክ ስትዘረዝር በጣም ብዙ ነገሮች ከኢትዮጵያ ሶስት ሺህ ዓመት የሄዱ የታሪክ ነገሮች የመን ውስጥ የሌለ ወይም የድሮ ሳባ ተብሎ ከተማ የሚባል የመን ውስጥ ምንም ምንም አንድ የለም ኢትዮጵያ ውስጥ ግን አለ ይሄ ሁሉ። ስለዚህ እነዚህ እሷ የኢትዮጵያ ንግስት አይደለችም የሚሉ ሰዎች እነዚህንን የምጠይቃቸውን ሁሉ ጥያቄ ይመልሱልኝ። እና ከዛ እንትን እንላለን። ይሄ ለምሳሌ ጥቂቶቹ ናቸው። ሌላም ደግሞ በመጽሐፍ ቅዱስም ላይ እንደ ታሪክ ከወሰድ ነው ንግስተ ሳባ መምጣቷን የሚናገር ነገር አለ እዛ ውስጥ። እንደዚሁም ደግሞ ታሪከ ነግስ ዘኢትዮጵያ ላይ ይህም ተመዝግበዋል። ቀጥሎ ደግሞ መቃብሯ ጉሎ ማቅዳ የሚባል አለ አሁንም ድረስ ተብሎ የሚታሰብ የእሷ ቤቷም ነበረ ቤተ መንግስቷም የሚባለው ሁሉ ኢትዮጵያ ውስጥ ነው ያለው። እና ይህን ሁሉ የሚጠቁመው ነገር የመን ውስጥ ወይም ሌላ ሀገር ውስጥ የለም፣ የአረብ ውስጥ የለም። እና በዚህና በሌሎችም እዛ ሀምሳ ሶስት ገጽ ሙሉ ነው የጻፍኩት አይተዋል። የኢትዮጵያ ንግስተ ነገስት ስለመሆኗ ማስረጃ ለአንዴና ለመጨረሻ ጊዜ ሰጥቻለው ማስረጃውን ብዬ ነው እኔ የማምነው። አሁን ዚያ ልጠቀስኳቸው ሌሎችም ብዙ ነገሮች አሉ። የሬዲዮ ጊዜ አጭር ስለሆነ ግን መጽሐፉን የሚያነብሰው ሀምሳ ሶስት ገጽ ቲሲስ አቅርቤያለሁ። ዘሀተት አደንበያ ማስረጃ እያቀረብኩኝ አንድ ሁለት አሁን እንዳቀረብኩል አይነት አቅርቤያለሁ እና ያንን ያፈርሱና ያሳዩኝ። እንግዲህ አለችም፣ አልነበረችም የኢትዮጵያ የሚሉ ሰዎች እና ይሄ ነው ባጭሩ። እንደ ምንሰማው ከሆነ ወደዚሁ ወደ አውስትራሊያም ብቅ ብለው ይሄንኑ መጽሐፎን ለማስተዋወቅና መልእክቱንም እንደዚሁ በአውስትራሊያ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለማዳረስ እሳቤ እንዳሎት ይነገራል። ወደዚህ በቅርቡ ብቅ ይላሉ ላሉ ብሎ ማሰብ ይቻላል። አሁ እናንተ እኮ የመጀመሪያ ጊዜ አይደለም። ከዚህ በፊትም እንደዚሁ ጋብዛችሁኝ መጥቼ ስንት ሶስት አመት ነው አሁን የሆነ መጥቼ አውስትራሊያ እንደዚሁ በሲድኒና ሜልቦርን ስለ መጽሐፍቴም ስለ ደራሲነቴም ስለ ግጥሞቼም ስለ ስኑ ጽሁፌም ተውኔቶቼም የኢትዮጵያንም ታሪክ በመናገር የአይሁዳያን እና የኢትዮጵያውያን የተደበቀው ታሪክ የሚለውንም መጽሐፌን በማሰራጨት ተባብራችሁኝ እኔም እየዞርኩ ማብራሪያ እና መግለጫ ሰጥቼ ነበረ። አሁን ደግሞ ይሄኛውን ሀሳብ ሰፋ ያለ መጽሐፍ ስለያዝኩኝ እንደዚሁም ስለ ኢትዮጵያዊነትም ስለምናገር ደስ ይለኛል። ህብረተሰቡ ካዘጋጀልኝ በሁለቱ ከተሞች ብቻ ሳልወሰን በመላው አውስትራሊያ ዋና ዋና ኢትዮጵያን ወዳሉበት ከተማ እየሄድኩ መጽሐፉንም በመፈረም መጽሐፉ ላይ ለማስታወሻ እንደዚሁም ደግሞ ታሪክን የኢትዮጵያን በመናገር በማብራራት ይህንን የሰላምና የፍቅር መልእክት ተልዕኮ ይዤ ለመምጣት በጣም ደስ ይለኛል። ግን ኮሚኒቲው ተባብረው ግብዣ ካደረገልኝ ነው የምመጣው። ደስ ይለኛል። በመጣ አሁን ፕሮፌሰር ፍቅሬ ቶሎሳ የኦሮሞና የአማራ እውነተኛው የዘር ምንጭ መጽሐፍ ደራሲ ስለ ቃለ ምልልሱ እናመሰግናለን። እኔም ይህን ድል ስላገኘው በጣም አመሰግናለሁ።